የሱዳን የሀገር ውስጥ የዜና ወኪል የሆነው ሱና ትላንት እሁድ እለት ባወጣው ዘገባ ቅዳሜ እለት በመንገደኞች መጓጓዣ አውሮፕላን አማካኝነት ከአዲስ አበባ ወደ ካርቱም የገቡ የጦር መሳሪያዎች መኖራቸውን ጠቅሶ ቅዳሜ ማምሻውን በሱዳን መንግስት መወረሱንም አስታውቋል። ሱና የሱዳን ባለስልጣናት በኢትዮጵያ አየር መንገድ በኩል ከአዲስ አበባ የገባውን የጦር መሳሪያ በተመለከተ ጥቆማ እንደደረሳቸውና መሳሪያው ወዲያው በጉምሩክ መወረሱን ነው የዘገበው። አያይዞም ባለስልጣናቱን ጠቅሶ መሳሪያዎቹ እንደ አውሮፓውያን አቆጣጠር በግንቦት 2019 ዓ ም ከሩሲያ ወደ አዲስ አበባ ገብተው ለሁለት ዓመት ያህል መቆየታቸውንም ዘግቧል። የዜና ወኪሉ በአዲስ አበባ ያሉ ባለስልጣናት ያለምንም ቅድመ ማስጠንቀቂያ የጦር መሳሪያውን በመንገደኛ መጓጓዣ በኩል እንዲገባ ፈቅደዋል ያለ ሲሆን አውሮፕላኑ በሰባ ሁለት ሳጥኖች ውስጥ ያሉ የጦር መሳሪያዎችና በጨለማ የሚያሳዩ አጉሊ መነጽሮችንም የያዘ መሆኑን ጠቅሶ የሱዳን የሰኔ 30 1989 የመበታተና የመልሶ መቋቋም ኮሚቴ መሳሪያዎቹ የሱዳን መንግስት ዴሞክራሲያዊና ሰላማዊ የሆነ ሽግግር እንዳያደርግ እክል ለመፍጠር የታቀደባቸው እንደሆኑ ያጠራጥራል ማለቱንም ዘግቧል። ይህን ተከትሎ የአሜሪካ ድምጽ የአማርኛው ክፍል ሁኔታውን ለማጣራት ባደረገው ጥረት ከኢትዮጵያ አየር መንገድ የጽሁፍ ምላሽ ያገኘው ሲሆን በጽሁፍ መልእክቱም ላይ በኢትዮጵያ አየር መንገድ አማካኝነት ወደ ሱዳን የተላኩት የጦር መሳሪያዎች የአደን መሳሪያዎች ሲሆኑ የመጓጓዣ ሰነድና ተቀባይ ያላቸው ናቸው ያለ ሲሆን የአደን መሳሪያዎቹ አዲስ አበባ ላይ በደ ደህንነት ባለስልጣናት ማጣሪያ እየተደረገባቸው ለረዥም ጊዜ መቆየታቸውን ተከትሎ ተቀባዩ አካል አየር መንገዱን በሱዳን ፍርድ ቤት መክሰሱንና መሳሪያዎቹ ካልተላኩለትም ሁለት መቶ ሀምሳ ሺህ ዶላር ካሳ እንዲከፈለው መጠየቁን ገልጾ ከባለስልጣናቱ ይለፍ እንዳገኘን በሱዳን ወደሚገኘው ተቀባይ መሳሪያውን ልከነዋል ሲል አስታውቋል። የሰነዶቹንና የመሳሪያዎቹን የመጓጓዣ ህጋዊነት የሚያረጋግጥ ደብዳቤም ከሱዳን የውጭ ጉዳይ ሚኒስቴር አለኝ ያለ ሲሆን አየር መንገዱ በትዊተር ገጹም ላይ መሳሪያው የአደን መሳሪያ መሆኑን የሚያረጋግጥ ነው ያላቸውን የተቀባዩ ፊርማና መረጃዎችን የሚያመላክቱ ሰነዶችንም በአባሪነት አያይዟል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ